የፌዴራሉ ከፍተኛ ፍርድ ቤት አስራ አንደኛ ፍትሐ ብሔር ችሎት በአንድነት ለዴሞክራሲና ለፍትህ ፓርቲና በኢትዮጵያ ምርጫ ቦርድ መካከል ባለው ጉዳይ ላይ ትናንት የሰጠው ብይን ምንም አይነት የሕግም የፍሬ ነገርም መሰረት የለውም ሲሉ የአንድነት ጠበቃ ተናገሩ። የተሰጠውን ብይን እንደሚቃወሙ የገለጹትና እርስ በርሱም የሚቃረን ነው የሚሉት ጠበቃው አቶ ገበየሁ ይርዳው ይግባኝ እንደሚሉ አስታውቀዋል። ዝርዝሩን መለስካቸው አመሃ አዲስ አበባ ይዞታል። ምርጫ ቦርድ እውቅና የነፈገው የአንድነት ዴሞክራሲና ለፍትህ ፓርቲ ቀደም ሲል ቦርዱ የሰጠውን ውሳኔ ተቀብሎ የተቀመጠ አይመስልም። አንድነት እንደ አንድ ህጋዊ ሰውነት ያለው አካል የመከሰስና የመክሰስ መብት አለው፣ የሚሉት የአንድነት ለዲሞክራሲና ለፍትህ ፓርቲ ጠበቃ አቶ ገበየው ይርዳው ጥር 21 ቀን 2007 ዓ.ም ብረት ቦርዱ አንድነት ፓርቲን በተመለከተ የሰጠውን ውሳኔ በመቃወም በኢትዮጵያ ህግ መሰረት ለፌዴራሉ ከፍተኛ ፍርድ ቤት 11ኛ ፍታቢር ችሎት በኢትዮጵያ ብሔራዊ ምርጫ ቦርድ ላይ ክስ መመስረቱን ገልጸዋል። ይሁንና ችሎቱ የሰጠው ብይን በፍጹም ህግን መሰረት ያደረገ አይደለም፣ እርስ በእርሱም የሚቃረን ነው ይላሉ። አንደኛ አንድነት ለዲሞክራሲና ለፍትህ ፓርቲ የሚባል ህጋዊ አካል አለ ሲል ፍርድ ቤቱ እውቅና ከሰጠ በኋላ ከሳሽም አንድነት ለዲሞክራሲና ለፍትህ ፓርቲ ነው ብሎ ካተተ በኋላ፣ ነገር ግን ምርጫ ቦርድ ከዚህ ከከሳሽ ጀርባ የሆነ አካል አለ የተደበቀ አካል አለና ክሱ የቀረበው በእሱ ነው። እሱ ደግሞ በምርጫ ቦርድ ሕገወጥ ስለተባለ ይሄን ክስ የማቅረብ መብት የለውም የሚል የሕግም የፍሬ ነገር መሰረት የለለ ውሳኔ የምርጫ ቦርድን ውሳኔ እንዳለ በመገልበጥ የተሰጠ ውሳኔ ነውና ሕገወጥ ነው። ይሄ በምንም መስፈርት ሕግን ያላገናዘበ ውሳኔ ስለሆነ ይግባኝ ማለታችን አይቀርም። አሳማኝም አይደለም፣ ምክንያቱም አንድም የተጠቀሰ የህግ ምክንያት የለውም። አቶ ገበየሁ የአንድነት የክስ ጭብጥ ነው ያሉትንም በሚከተለው መንገድ አብራርተዋል። ምርጫ ቦርድ አንድነት ብሔራዊ ምክር ቤት ተሰብስቦ ጥር 3 ቀን ሁለት ሺህ ሰባት ዓ.ም የመረጠውን ፕሬዚዳንት እውቅና በመንፈግ ነገር ግን የፓርቲውን ህገ ደንብ የፓርቲዎች ምዝገባ አዋጅ አምስት ሰባ ሶስት ሁለት ሺ በሚቃረን ሁኔታ ግለሰቦች ተሰብስበው ምርጫ አካሄድን ብለው ያቀረቡትን ሪፖርት በመቀበል ለእነሱ የአንድነት አመራሮች ናችሁ በማለት እውቅና በመስጠቱ ይህ እንዲሻር ጥር 1 ቀን 27 ዓመተ ምህረት ምርጫ ቦርድ የሰጠው ውሳኔ ውድቅ እንዲሆን የአንድነት ብሔራዊ ምክር ቤት ጥር 3 ቀን 27 ዓ.ም ተሰብስቦ የመረጠው ፕሬዚዳንትን ተቀብሎ እንዲያጸድቅ እና ያሻሻለውን መተዳደሪያ ደንብ ምርጫ ቦርድ ተቀብሎ እንዲያጸድቅ እንዲሁም እነዚህ አሁን ምርጫ ቦርድ የአንድነት አመራሮች ናቸው በማለት እውቅና የሰጣቸው ግለሰቦች ጥር 16 27 ዓ.ም ያደረጉት ስብሰባ ፓርቲውን የማይወክል ደንቡን የሚጥስ ስለሆነ ህገ ወጥ እንዲባል በሚል ነበር ያቀረብነው የክሳችን ዋና ጭብጥም ይሆን። ምርጫ ቦርድም ይህ ክስ እንደደረሰው የመጀመሪያ ደረጃ መቃወሚያውን እንዳቀረበ የሚያስረዱት አቶ ገበየሁ ይዘቱን ባጭሩ ያብራራሉ። ምርጫ ቦርድ የመጀመሪያ ደረጃ መቃወሚያ አቅርቦ ነበር ያቀረባቸው መቃወሚያዎች ምንድነው አንደኛ ይርጋን አስመልክቶ ያቀረበው ነበረ ሁለተኛ ፍርድ ቤቱ ስልጣን የለውም ይሄን ለማየት አዎ የሚል ሶስተኛው ግን በሚገርም ሁኔታ ይሄ ክስ አንድነት ለዲሞክራሲና ለፍትህ ፓርቲ በሚል ቀረበ እንጂ ምርጫ ቦርድ ህገወጥ ነው በማለት እውቅና የነፈገው ቡድን ያቀረበው ክስ ስለሆነ ውድቅ ሊደረግ ይገባል በሚል ነው አንድነት ይህን የብሔራዊ ምርጫ ቦርድ መከራከሪያ በቃል ክርክር ወቅት በዝርዝር መቃወሚያ እንዳቀረበበትም ጠበቃው ይናገራሉ። እኛ ደግሞ በዛ በቃል ክርክራችን ላይ የለም ክሱ ግልጽ ነው ከሳሽ አንድነት ለዲሞክራሲና ለፍትህ ፓርቲ ነው የሚለው፣ ይሄ ከሆነ ደግሞ አንድነት ፓርቲ ራሱ በተከሳሽ በምርጫ ቦርድ ህጋዊ እውቅና የተሰጠው ህጋዊ ሰውነት ያለው የመክሰስ የመከሰስ ስልጣን ያለው ህጋዊ ሰውነት ያለው አካል እንጂ በግልጽ በእሳቤቶቻችን ላይ አንድነት እያለ ከጀርባው ሌላ ሶስተኛ ወገን አለ በማለት የቀረበው የህግ መሰረት የለውም ውድቅ ይደረግ ነው ያለው። ከምርጫ ሁለት ሺህ ሰባት ጋር ተያይዞ ቀደም ሲል በአንድነት ለዲሞክራሲና ለፍትህ ፓርቲ የቀድሞው አመራርና በምርጫ ቦርድ መካከል ጥቂት ለማይባሉ ወራት በደብዳቤ ልውውጥ ተፈጥሮ የነበረው አለመግባባት አንድ ጊዜ ሲረግብ፣ ሌላ ጊዜ ሲወጠር ቆይቶ በመጨረሻም ቦርዱ ይህን አመራር እውቅና እንደነፈገው ይታወሳል። የምርጫው ሂደትም ቀጥሏል። እነሆ የምርጫ ቦርድ ውሳኔም ትክክለኛ እንደሆነ በፌዴራሉ ጠቅላይ ፍርድ ቤት ተደምድሟል። በይግባኙ ይህ መንገድ ሊለወጥ እንደሆነ ወደፊት የሚታይ ጉዳይ ነው። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ